ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። በኢትዮጵያ የተደረገው ሰላማዊ የሥልጣን ለውጥ ሀገሪቱን አስገርሟል ተባለ፣ ገንዘብ በኤሌክትሮኒክ የመክፈል ተግባር እንዲዳብር ጥሪ ቀረበ፣ የኢትዮጵያ አንበሳዎች በአይነት የተለዩ እንደሆኑ ተገለጸ፣ የሚሉትን ነጥቦች ነው ዛሬ የምንመለከተው። አንድ በክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣ ጽሑፍ በኢትዮጵያ ስለተደረገው የመንግሥት ለውጥ ሲያትት ኢትዮጵያ ሰላማዊ የመንግሥት ለውጥ በማድረግ ራሷን አስገርማለች ይላል። የጠቅላይ ሚኒስትር መለስ ዜናዊ ህልፈት እንደተሰማ ህዝቡ በድሮዎቹ የሥልጣን ሽግግሮች የነበሩትን ግጭቶች በማሰብ ተደናግጦ ነበር። አንድ ከፍተኛ የመንግሥት ሠራተኛ የሆነ ወጣት የሀገሪቱ መሪ ህልፈት እንደተሰማ እናቴ ከቤት እንዳትወጣ ብላኝ ነበር ማለቱን ጋዜጣው ጠቅሷል። ይሁንና ይላል ጽሑፉ የአዲሱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣን ካለምንም ግጭት በሰላም በሀገሪቱ ምክር ቤት መጽደቁ ዲሞክራሲያዊ ለውጥንና አንጻራዊ መረጋጋትን አስመዝግቧል። ግጭት ይኖራል ብለው ያሰቡት ሰዎች ኢህአዴግ ስልጣን የሚፈልገው ህዝቡን ለማገልገል እንጂ ለጥቅም እንዳልሆነ ያልተረዱት ናቸው ሲሉ የሀገሪቱ የኮሚኒኬሽንስ ሚኒስትር በረከት ስምዖን እንደ ተናገሩ ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ጠቅሷል። አንድ ስማቸው እንዲጠቀስ ያልፈልጉ ከፍተኛ የኢህአደግ አባል አቶ ኃይለ ማርያም ደሳለኝና ምክትላቸው የአማራ ብሔራዊ ዲሞክራሲያዊ ንቅናቄ መሪ አቶ ደመቀ መኮንን ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር የሆኑት ለዘር ፖለቲካ ሲባል ሳይሆን ባላቸው የስራ ብቃት ምክንያት ነው ማለታቸውን ጋዜጣው ጠቅሷል። እስካሁን ባለው ጊዜ የታላቁ መሪ ውርስ ተግዳሮት አልገጠመውም። በጠቅላይ ሚኒስትሩ ህልፈት ወቅት የታየውን ህዝባዊ ሐዘን የህዝቡን ውክልና እንዳደሰ አድርጎ በማሰብ ጠቅላይ ሚኒስትር ኃይለ ማርያምና ባለሥልጣኖቻቸው ኢትዮጵያን እንደ አውሮፓ አቆጣጠር እስከ 2025 ዓ ም ባለው ጊዜ ውስጥ በ12 ዓመታት ጊዜ ውስጥ ማለት ነው የመካከለኛ ገቢ ሀገር ደረጃ ለማድረስ የነበረውን የሟቹ ጠቅላይ ሚኒስትር የትራንስፎርሜሽን ራዕይ እግብ ለማድረስ ቆርጠው እንደተነሱ ግልጽ ማድረጋቸውን ዘገባው ጠቁሟል። በሀገሪቱ የዲሞክራሲ ችግር ቢኖርም ያለው ሰላምና ሰላማዊ የስልጣን ለውጥ ለጋሾች፣ መዋዕለ ንዋይ አፍሳሾችና የሀገሪቱ መንግስት ረድኤትን በሚገባው ቦታ ላይ በማዋል ረገድ ተአማኒና በሶማሊያ ጽንፈኛ እስላማውያንን በመዋጋት ረገድ አካታች ሸሪክ አድርገው የሚያዩት ዩናይትድ ስቴትስን የመሳሰሉት ሀገሮችን አረጋግቷል ሲል በክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ዘግቧል። ዚስ ኢዝ አፍሪካ የተሰኘው ከፋይናንሻል ታይምስ ጋዜጣ ጋር የተያያዘው ድረገጽ በበኩሉ ስለ ኢትዮጵያ ሁኔታ ባቀረበው ትንታኔ ኢትዮጵያ በፍጥነት እያደገች ቢሆንም የተንቀሳቃሽ ስልክና በኤሌክትሮኒክ የአከፋፈል ዘዴን በሚመለከት ያላት መሰረተ ልማት ደካማ ነው። የውጭ መዋዕለ ንዋይ ፍሰት አያያዟም ለቀቅ ማለት ያለበት ጊዜ ደርሷል ይላል። ኢትዮጵያ ጥሩ እየተራመደች መሆኗን በግልጽ የሚያሳዩ ነገሮች አሉ። እንደ አውሮፓ አቆጣጠር በ2010 ዓ ም በዓለም ደረጃ እጅግ በፍጥነት በማደግ ላይ ከነበሩት አምስት ሀገሮች አንዷ ናት። በያዝነውና በቀጣዩ ዓመትም በሰባት ከመቶ መጠን ታድጋለች ተብሎ ይጠበቃል። የሚያስገርመው ኢትዮጵያ እንዲህ የምታድገው ለሌሎች በፍጥነት በማደግ ላይ ያሉ የአፍሪካ ሀገሮች አንቀሳቃሽ ኃይል የሆነው የተፈጥሮ ሀብት ሳይኖራት መሆኑ ነው። ይበልጥ የሚያስገርመው ደግሞ የተንቀሳቃሽ ገንዘብ፣ የኢንፎርሜሽንና የኤሌክትሮኒክ ቴክኖሎጂ እንዲሁም ገንዘብን በኤሌክትሮኒክ የመክፈል ዘዴ አብዮት ሳይኖራት መሆኑ ነው። በአካባቢዋ ካሉት ሀገሮች ጋር ሲነጻጸር የተንቀሳቃሽ ስልክ ስርጸት ዝቅተኛ ነው። በአፍሪቃ መለኪያ እንኳን ቢታይ የኢንተርኔት ግንኙነት አዝጋሚና የማያስተማምን ነው። ይዘቱም ሳንሱር ይደረጋል ሲል ዚስ ኢዝ አፍሪካ ድረገጽ ይዘረዝራል። ለዚህ ምክንያት ከሆኑት ነገሮች አንዱ የመዋለ ንዋዩ ፍሰት ሁኔታ ቀዝቃዛ መሆን ነው ካለ በኋላ አባባሉን ያብራራል። በገንዘባዊ አገልግሎት ዘርፍ የውጭ መዋለ ንዋይ አይፈቀድም። ያሉት ገንዘባዊ አገልግሎቶችም በጥቂት ከተሞች የተወሰኑ ናቸው። ከንግድ ባንክ አጠቃላይ ቅርንጫፎች አርባ ከመቶዎቹ የሚገኙት አዲስ አበባ ውስጥ ነው። ሀገሪቱ በገንዘባዊ ይዘት መራቀቅ፣ በቴክኖሎጂያዊ ዝግጁነትና በአፍላቂነት ዝቅተኛ ቦታ እንዳላት የአፍሪቃ የልማት አሃዝ አመልክቷል። ከተቀመጠው የሰባት ቁጥር ጣሪያ የአህጉሪቱ አማካኛ ሀዝ 368 ሲሆን የኢትዮጵያ ግን በ305 ደረጃ ላይ እንዳለ ድረገጹ ጠቅሷል። በቴሌኮሚኒኬሽንስ ዘርፍ ደግሞ የመንግስት ይዞታ የሆነው የኢትዮጵያ የቴሌኮሚኒኬሽንስ ኮርፖሬሽን የተንቀሳቃሽ ስልክ የኢንተርኔትና የስልክ መረቦችን ይቆጣጠራል። ኢትዮጵያ ከህዝቧ ብዛትና ካላት ከፍተኛ መሠረት አንጻር ሲታይ ገንዘብን በኤሌክትሮኒክ ለመክፈሉ ስርዓት ክፍት የሆነ አያያዝ ቢኖራት ትጠቀማለች። የውጭ መዋለ ንዋይና የውጭ ሽርክና የኢኮኖሚ እድገት ጥረትን በመርዳት ለሀገሪቱ ህዝብ የማይናቅ ጥቅም ሊያስገኝ ይችላል ሲሉ ኤሊዝቤት ቡዝ እንዳስገነዘቡ ድስዝ አፍሪካ ድረገጽ ጠቁመዋል። ኤሊዝቤት ቡዝ የእስያ ፓሲፊክ፣ የማዕከላዊ አውሮፓ፣ የአፍሪቃና የመካከለኛው ምስራቅ ቪዛ የተባለው የገንዘብ ማውጫ ካርድ ቡድን ፕሬዝደንት ናቸው። አሁን ደግሞ ወደ ኢትዮጵያ አንበሶች እናምራና በአጼ ኃይለ ሥላሴ በተመሠረተው የአንበሳ ግቢ የሚገኙት አንበሶች ደረታቸውና ሆዳቸው ድረስ የሚወርድ ጠቆር ያለ ጋማ ያላቸው ሲሆኑ አይነታቸው የተለየ እንደሆነ ተመራማሪዎች መግለጻቸውን ኤምቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ድረገጽ ጠቅሷል። ለንደን ከሚገኘው የሮያል ኮሌጅ የሄደ በሱዛን ብሩጅ የሚመራ የሳይንስ ጠበብት ቡድን በኢትዮጵያ የእንስሳት ሰፈር ካሉት አንበሶች መካከል የስምንት ተባእታይና የሰባት እንስት አንበሶች ዘረመልን መርምረው ባደረጉ ጥናት መሠረት አንበሶቹ ከሌሎች የአንበሶች አይነት የተለዩ ናቸው። አጼ ኃይለ ሥላሴ ሰባት አንበሶችን በማስገባት እንደ አውሮፓ አቆጣጠር በ1948 ዓ.ም በከፈቱት የአንበሶች ግቢ የሚገኙት አንበሶች ሀያ ናቸው ይላል ድረገጹ። አዲስ አበባ ባለው የአንበሶች ግቢ የሚገኙት ጠቆር ያለና ወፍራም ጋማ ያላቸው አንበሶች የመጨረሻዎቹ አይነቶች ናቸው። የእነሱ ዘር አንበሶች ለጋማቸው በሚደረገው አደን ምክንያት ከምድረ ገጽ ጠፍቷል ይላሉ ተመራማሪዎቹ። ነገር ግን በምስራቅና በሰሜን ምስራቅ ኢትዮጵያ አንዳንድ ተመሳሳይ ጋማ ያላቸው አንበሶች እንደታዩ ተመራማሪዎቹ ሳይጠቅሱ እንዳላለፉ ድረገጹ ጨምሮ አውስቷል። ታይተዋል ስለተባሉት ተመሳሳይ አንበሶች በአካባቢው በመዘዋወር ማረጋገጥ እንደሚቻል ተማራማሪዎቹ ጠቁመዋል። እየተመናመኑ የሄዱትን አንበሶች ከጥፋት ለማትረፍ በአንበሶቹ ግቢ የማራባት ተግባር ማካሄድ ያስፈልጋል ሲሉ ተማራማሪዎቹ እንደተናገሩ የኤምቢሲ ኒውስ ድረገጽ ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።